ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እና የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ወይም ኢህአዴግ አባል ፓርቲዎች ሊቃነ መናብርት ዛሬ ረፋድ ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት ያሰሙት ውሳኔ ለጦማሪ በፍቃዱ ኃይሉ እንባ የሚያስመጣ ሆኖበታል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ማዕከላዊ ሊዘጋ መሆኑን ተናግረዋል። ዜናው እውነት ይሁን እንጂ ለበፍቃዱ ውሳኔው የጎላ ትርጉም አለው። እንዲህም የተሰቃየሁበት ቤት እኮ ነው። ምን ሆናል እኔ ቅሊንጦ መጀመሪያ ስገባ እኮ በጻፍኩትን ደብዳቤ ላይ ተርሶ እንዳዲስ ሰብዓዊ መብት የሚያከብር ተቋም ሆኖ መገንባት አለበት ብዬ እኮ ደብዳቤ ልክ ያለው እና የተሰቃየበት ቤት ነው እሱ ተዘግቶ ከማየት በላይ የሚያስደስተኝ ነገር የለም። በፍቃዱ የሚጠቅሰው ስቅየት በተለያዩ ምክንያቶች ማዕከላዊ ገብተው በወጡ ተጠርጣሪዎች ዘንድ በስፋት ይደመጣል። ጠቅላይ ሚኒስትር ሀይለማርያም ደሳለኝ ማዕከላዊን በደርግ ዘመን በምርመራ ስም ልዩ የጭካኔ ተግባር ሲፈጸምበት የነበረ ሲሉ ገልጸውታል። ይሁንና አሁን ጠቅላይ ሚኒስትሩ የሚመሩት መንግስት ወደ ስልጣን ከመጣ ጀምሮ በተለያዩ ወንጀሎች ተጠርጥረው በማዕከላዊ የታሰሩ ኢትዮጵያውያን ያልፈጸሙትን ወንጀል በግዳጅ እንዲያምኑ የሚያስገድዱ የስቅየት ተግባራት ይፈጸምባቸው እንደነበር ይከሳሉ። በኦሮሞ ነጻ አውጪ ግንባር ወይም ኦነግ አባልነት ተጠርጥሮ ከሚሰራበት የጋምቤላ ክልል ወደ ምርመራ ቢሮው እንደተወሰደ የሚናገረው ቤኛ ገመዳ ከእነዚህ መካከል አንዱ ነው። በኢትዮጵያ መንግስት አጠራር ሰማንያ አራት ተብሎ የሚጠራ ወይ ደግሞ ጨለማ ቤት ምንም መብራት የሌለበት ውስጥ ገባሁኝና እዛ አራት ወር ሙሉ ታሰርኩኝ። እዛ እስር ቤት ውስጥ በነበርኩበት ጊዜ ጀርባይን በኤሌክትሪክ ቶርች እያደረጉ እያቃጠሉ፣ ጥፍሬን በከስክስ ጫማ እየረገጡ እየነቀሉ፣ በጥፍር መቁረጫ እየጎተቱ፣ ውሃ እያርከፈከፉብን፣ በኤሌክትሪክ ሽቦ እየገረፉኝ፣ እኔም ማላውቀውን ነገር እመን ይሄን አድርጋል እያሉ እየደበደቡ ምርመራ ከሌሊቱ ሰባ ሰዓት እስከ አስር ሰዓት እያደረጉብኝ ወደ ጨለማ ቤቱ እየመለሱ ነበር። ጦማሪ በፍቃዱ ኃይሉ እንደሚለው በማዕከላዊ ሁሉም አይነት የማሰቃየት ተግባሮች ይፈጽማሉ። በፍቃዱ በዚህ ዘመን የማይጠበቁ የሚላቸው የስቅየት ተግባራት በተለይ በፖለቲካ እስረኞች ላይ እንደሚበረቱም ይናገራል። ሲጀምር ማዕከላዊ ውስጥ በተለይ የፖለቲካ እስረኛ ሆነህ ከገባህ ወይም ደግሞ በአመለካከት ልዩነት ከታሰርክ ምርመራ የሚደረግልህ በሀይል ነው። መብትህን በመተግበርህ ነው የምትገባው፣ ግን ወንጀል እንድታምን ነው የምትደረገው። ስለዚህ ምርመራ አይደለም እዚያ ያለው ማሰቃይ ተግባር፣ በታሪክም ሪከርድ እንደተደረገው እኛም ገብተን እንደቀመስ ነው። ከኛም የባሰ የቀመሱ አሉ። ሁሉም አይነት የማሰቃይ ተግባሮች ማዕከላዊ ውስጥ ነበረ እየተፈጸሙ ነው። በአሁኑ ሰዓት አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎችን የመሳሰሉ የሰብአዊ መብት ተሟጋቾች ያወጧቸው ዳጎስ ያሉ ሰነዶችን ቢሆኑ ከጠቅላይ ሚኒስትሩ ይልቅ የቤኛ እና የበፍቃዱን ሐሳብ ይደግፋሉ ባለፉት ስድስት ዓመታት በፖለቲካ እስረኞች ላይ ተመሳሳይ የስቅየት ተግባር ይፈጸምበት ነበር ሲሉም ይከሳሉ። ከአምስት ዓመታት በፊት ሂዩማን ራይትስ ዎች ባወጣው ምርመራዊ ዘገባ ተቃዋሚ ፖለቲከኞች፣ ጋዜጠኞች፣ የተቃውሞ ሰልፍ አደራጆችና በትጥቅ ትግል ተሳትፈዋል የተባሉ ግለሰቦች በማዕከላዊ የምርመራ ቢሮ ታስረው ስቅየትን ጨምሮ በርካታ የሰብአዊ መብት ጥሰቶች እንደሚደርስባቸው ገልጾ ነበር። የሂውማን ራይትስ ዎች ዘገባ እንደሚለው መሃል አዲስ አበባ ከቅዱስ ጊዮርጊስ ቤተ ክርስቲያን ከፍ ብሎ በሚገኘው ማዕከላዊ መርማሪ ፖሊሶች የተጠርጣሪዎችን የእምነት ክህደት ቃል ለመቀበል አስገዳጅ ስልቶች ይጠቀማሉ። በአምነስቲ ኢንተርናሽናል የአፍሪቃ ቀንድ የሰብአዊ መብት አጥኚው አቶ ፍስሀ ተክሌ እስካሁን ድረስ በማዕከላዊ በተጠርጣሪዎች ላይ የጭካኔ ተግባሮች ለመፈጸማቸው በቂ መረጃ አለን ሲሉ ያክላሉ። ከዛሬ ሁለት ሳምንት በፊት ከዛ ታስረው የወጡ ሰዎች እንደነገሩን ወደ ሰባ የሚሆኑ ሰዎች በአንድ ክፍል ታጭቀው ሰውነታቸው ላይ የተለያየ ጉዳት እየታየ በድብደባ ምክንያት ማለት ነው አንድ ቦታ ላይ ተቀምጠው ያሉበት ቦታ ነው። እስከ ዛሬ ሁለት ሳምንት ሶስት ሳምንት ድረስ እንደዚህ አይነት ነገር ይደረግበት እንደነበር መረጃ አለ። ማዕከላዊ ውስጡን ስታየው አራት ክፍሎች አሉት። ጨለማ ቤት ወይም ሳይቤሪያ የሚባለው ጣውላ ቤት፣ የሴቶች ክፍል እና ሸራተን የሚባሉ አሉ። እነዚህ ቦታዎች የተለያየ ድርጊት ይፈጸምባቸዋል። በተለይ ጨለማ ቤት ወይም ሳይቤሪያ የሚባለው ሰዎች ለብቻቸው የሚያዙባቸው ቦታዎች ያሉበት ለረጅም ጊዜ የፀሐይ ብርሃን ተከልክለው የሚቀመጡበት የከፋ የሆነ የምርመራ አይነት የሚፈጸምባቸው ሰዎች የሚቀመጡበት አንደርግራውንድ የሆኑ ቦታዎች ናቸው እና እነዚህ ነገሮች በተለይ በሽብር አዋጅ የተከሰሱ ሰዎች ላይ ይፈጸሙ እንደነበረ መረጃ እና ማስረጃ አለ። ማዕከላዊን ጠጋ ብለው ያጠኑት ሃንጋሪ፣ ሮማንያ እና ዩክሬንን በመሳሰሉ አገሮች ከነበሩ የወንጀል ምርመራ ተቋማት ጋር ያመሳስሉታል። እነዚህ ሀገሮች በአስከፊነታቸው የሚታወቁትን የምርመራ ቢሮዎች ከሶሻሊዝም ውድቀት በኋላ ወደ ሙዚየምነት ለውጠዋቸዋል። በሃንጋሪ ዋና ከተማ ቡዳፔስት የሚገኘውና ጥቁር ቤት ወይም ብላክ ሃውስ ተብሎ የሚታወቀው ሙዚየም ለዚህ ጥሩ ማሳያ ነው። የፖለቲካ ተቃዋሚዎችን ለማፈን ጥቅም ላይ ውሏል የሚባለው የአዲስ አበባው ማዕከላዊ በንጉሳዊው ስርዓተ መንግሥት ተቋቁሞ ለሶስት ስርዓተ መንግስታት የዘለቀ ነው። በኃይለስላሴ ዘመን የፖሊስ ማዘዣ እዛ ነበር የነበረውና በትልልቅ ወንጀሎች የሚጠየቁ ሰዎች እዛ ነበር የሚያዙ። ስለዚህ ማዕከላዊ ይባል ነበር። ምንም እንኳን ያሉት መረጃዎች በጣም ትንሽ ቢሆኑም፣ በዛ ዘመንም ቢሆን ማዕከላዊ በተለይ የፖለቲካ እስረኞች ይታሰሩበት የነበረ ቦታ እንደነበረ የሚያሳዩ ነገሮች ነበሩ። እነሱ መታሰራቸው ብቻ ሳይሆን እነዚህ ሰዎች ላይ የተለያዩ የግፍ አያያዝ፣ የጭካኔ አያያዝ ይካሄድባቸው እንደነበር፣ አሰቃቂ በደሎች ይፈጸምባቸው እንደነበር ያኔ በነበረው ወፌ ላላ የሚሉት ባዶ እግራቸውን ውስጡን የሚመቱት የሚደብድቡት ነገር እንደነበረ ተጽፎ ያለ ነገር አለ። ይሄ ፕራክቲስ ግን የበለጠ የተስፋፋው በደርግ ዘመን ነው። ደርግ በተለይ ከቀይ ሽብር ጋር በተያያዘ የሚይዛቸውን የሚያስራቸውን ሰዎች ከያፓና ከሌሎች ያፈነገጡ ቡድኖች ጋር በተያያዘ የሚያስራቸውን ወጣቶች ብዙዎቹን እዛ ያስራቸው ነበር። ከመገደላቸው በፊትም እንደ ማቆያ ይጠቀምበት ነበር። በማዕከላዊ ተፈጽመዋል የሚባሉት የሰብአዊ መብት ጥሰቶችና የስቅ የጥያቄ ድርጊቶች በዓለም አቀፍ ልማዳዊ ህግጎች የተከለከሉ ኢትዮጵያ ከፈረመቻቸው ዓለም አቀፍ ድንጋጌዎች ጋር የሚቃረኑ ናቸው። የኢትዮጵያ መንግስት ማዕከላዊን ጨምሮ በተለያዩ ማረሚያ ቤቶች ተፈጽመዋል የሚባሉ የመብት ጥሰቶችን አይቀበልም። የማዕከላዊ የወንጀል ምርመራ ቢሮ መዘጋት በርካታ ኢትዮጵያውያን ሲናፍቁ ቆይተዋል። የሰብአዊ መብት ተሟጋቾች ፖለቲከኞችና ጋዜጠኞች መዘጋቱን ይናፍቁ እንጂ እንዲህ ድንገት ይሆናል ብለው የጠበቁ አይመስልም። ለበፈቃዱ ውሳኔው ከህዝብ ጋር የተቃቃረ መንግስት እርቅ ፍለጋ የወሰደው እርምጃ ነው። ቀስ በቀስ እቀጣለሁ እያለ ሁሉንም ሰው ያስቀየመ መንግስት ነው ያለው። ስለዚህ አሁን ሁሉም ሰው ጋር ሆድና ጀርባ ነው እና ለመታረቅ የሚደረግ ሙከራ ነው ብዬ ነው ማስበው። የተገለጸውም የተሰጠውም ስበብ ቢሆን እንደዛ ነው፣ ለብሔራዊ እርቅ ወይም ስምምነት ሲባል ነው ያሉት አይደለም ስለዚህ የሁላችንም ጩኸት እንባ ነው እየተሰማ ያለው ብዬን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመሩት ኢህአዴግም ይሁን መንግስታቸው መረጋጋቱን በተከታታይ ተቃውሞዎች ከተነጠቀ ዓመታት ተቆጠሩ። በተለይ በኦሮሚያ ክልል የሚካሄዱ ተቃውሞዎች የበርካቶች ህይወት ቢጠፋም የመብረድ አዝማሚያ አላሳዩም። የሰብአዊ መብት ጥናት ባለሙያው አቶ ፍስሀ ተክሌ ለአሁኑ ውሳኔ በተቃውሞ ወቅት የተሰሙ ድምጾች የኢህአዴግ ሹማምንቱን እንዳስገድዷቸው ያምናሉ። መንግስት ላይ የተለያዩ ጫናዎች በዝተዋል። ህዝቡ የሰብአዊ መብት ጥሰት በዛ ፖለቲካ ምህዳሩ እያስኬደን አይደለም። የተለያዩ ምርሎዎች አሉ። እስረኞች ይለቀቁ እያለ እየጠየቀ ነው። ከዛ አንጻር ነው የተገደዱት። ይሄ ጥያቄ ደግሞ በአንድ ብቻ ሳይሆን በብዙ የኢትዮጵያ ክፍል ላይ እየተጠየቀ ያለ ነው። በተለይ በኦሮሚያ ተቃውሞ እየተሄደ ነው። መንግስት በተለያየ መልኩ ሊገድበው ቢሞክርም መቆጣጠር አልቻልም። ማስቆም አልቻለም። ለተወሰነ ጊዜ ማስቆም ቢችልም ተመልሶ ይመታል። ጥያቄው ካለው የህዝቡ የሰብአዊ መብት ጥማትና ያልተመለሰ ጥያቄ አንፃር ያናርጎታል። እስካሁን እንግዲህ አንደኛው የምንለው ነገር ለምን አልዘጋም? ሲምፕሊ ምንም ከፍተኛ የሆነ ተጽዕኖ ስላልደረሰበትና ፈቃደኝነት ስላልነበረው ነው። አሁን ግን በደረ ባለበት ባለው የህዝብ እንቅስቃሴ ምክንያት ተገዶ እየዘጋ ይመስለኛል ዘግቶታል የምንለው እንግዲህ ያው ተግባር ላይ ሲውል ኢትዮጵያ ውስጥ የሰብአዊ መብት ጥሰት የሚፈጸመው በማዕከላዊ የወንጀል ምርመራ ቢሮ ብቻ አይደለም የሚሉት አቶ ፍስሀ ተክሌ ጅማሮ የመጀመሪያ እርምጃ እንጂ የመጨረሻው አይደለም የሚል እምነት አላቸው ባለሙያው መንግስት ሌሎች የሰብአዊ መብት ጥሰቶችን ማስቆም አስፈላጊም ሲሆን የእርምት እርምጃ ለመውሰድ ተነሳሽነት እንዲኖረው ይፈልጋሉ በፍቃዱ ኃይሉ እንደሚለው ደግሞ የይስሙላ ሳይሆን እንዳይደገም በሚል ሀቀኛ ስሜት ማዕከላዊን ኢትዮጵያውያን ሊያስታውሱት ይገባል። ዜጎች በተለይም ደግሞ ለሀገራቸው በጎ ብለው ያሰቡትን አማራጭ ይዘው የመጡ ዜጎች ሲሰቃዩ የኖሩበት ነው። ስለዚህ ይሄ ከዚህ በፊት እንደሚባለው የስሙላ ሳይሆን እንዳይደገም በሚል ሀቀኛ ስሜት ነው ማስታወስ ያለባት። ሙዚየም የሚባለው ትክክል ነው፣ እኔ ይስማማኛል። ግን ለውጥም መምጣት አለበት። ዝም ብሎ ለስሙላ ብቻ ሙዚየም አቁመህ መደለል እና ማታለል መሆን የለበትም። በዛሬው ጋዜጣዊ መግለጫ ጠቅላይ ሚኒስትር ኃይለ ማርያም በማዕከላዊ ምትክ ዓለም አቀፍ ደረጃውን የጠበቀ ዘመናዊ የምርመራ ማዕከል የተወካዮች ምክር ቤት ባጸደቀው የሰብአዊ መብት ድርጊት መርሃ ግብር መሰረት ተቋቁሞ በሌላ ህንፃ ላይ ስራ ጀምሯል ማለታቸውን የቢሮአቸው ማህበራዊ ድረገጾች አስነብበዋል።